እንግሊዛውያን በትናንቱ ውሳኔ ሕዝባቸው አገራቸው ከአውሮፓ ህብረት ትውጣ ብለው ድምፅ ሰጡ። ውሳኔውን ተከትሎ በዓለም ዙሪያ የሚገኙ የተለያዩ ሀገሮች የገንዘብና የአክሲዮን ገበያዎች ከዳር እስከ ዳር ክፉኛ ሲዋዥቁ ውለዋል። የውሳኔውን የአሁን የወዲያውኑ የነገና የረጅም ጊዜ ዘለቄታ ያላቸውን አንደምታዎች ልንተነትን ነው። የዚህ ዝግጅት አቅራቢ አሉላ ከበደ ነው እንግዳው ራሳቸውን እንዲያስተዋውቁ ይጋብዛል። ስሜ የዘላለም ተሰማ ይባላል። በስልጠና ኢኮኖሚስት ነኝ። ለንደን ውስጥ በሚገኘው የካውንቲ ጽህፈት ቤት ውስጥ በፋይናንስ ኃላፊነት ነው የሚሰራው። አመሰግናለሁ። እርሶ ባሉበት ለንደን ዛሬ ለየት ያለ ቀን ነው። ምናልባትም ትኩሳቱ ወደ ሌሎች አካባቢዎችም ተዳርሷል። እንግሊዛውያን አገራቸው ሀያ ስምንት አባል አገሮች ካሉት የአውሮፓ ህብረት ትወጣ ዘንድ በህዝበ ውሳኔ ድምጽ መርጠዋል። መድረሻው ያልታወቀው መንገድ ተጀምሯል ማለት ይቻላል። የመገናኛ ብዙኃን በተጋነነ ስሜት ሲገልጹት የነበረው ሁኔታ ከእውነታው ጋር የተገጣጠመ ይመስላል። ብዙ ጊዜ ስጋቱ ከሚሆነው ነገር ጋር የማይገጣጠም ቢሆንም ዛሬ ያ የተፈጠረ ይመስላል። የሁለት ወገን ሰጥ አገባው ለወራት የዘለቀ ነውና፣ እስኪ ከትኩሳቱ ለንደን ውስጥ ከሚታየው ስሜት እንጀምር። ምን ይመስላል? ለንደን ዛሬ ምን ትመስላለች ከዚህ ታሪካዊ ከሚባል ያልተለመደ ውሳኔ በኋላ ለንደን ዛሬ በተፈጥሮ የአየር ንብረት ከወሰድን በጣም ፀሐያማ ቀን ነው። ከትናንትናው ጋራ በአንጻራዊነት ስታይ፣ ትናንትና በጣም ዝናብና ዳመና የነበረበት ነው። ነገር ግን የፖለቲካውን የአየር ጸባይ ደግሞ የተመለከትን እንደሆነ ለንደን በእኔ አስተያየት እንዲሁ ፀሐይ የሚታይባት ትመስላለች እንጂ በሰው ፊት ላይ ምክንያቱም የድምፅ አሰጣጥን ሁኔታ ብንመለከት ለንደን የሜትሮፖል ወይንም ትልቅ ከተማ እና ብዙ የተሰበጣጠረ ሰው፣ አውሮፓውም እንግሊዛዊውም አፍሪካዊውም ብዙ ሰው የሚኖርበት ሀገር በመሆኑ ምክንያት ከዛ በመነሳት በአብዛኛው አውሮፓ ውስጥ እንቆይ የሚል ድምፅ የተሰጠበት ቦታ ነው የለንደን ከተማ እና እንደዛም ሆኖ ሳለ ግን ከለንደን ውጪ የተሰጠውን ቮት አሸንፎ ከአውሮፓ እንውጣ የሚለውን ነገር አሸንፎ ለመውጣት ባለመቻሉ ሰው ውጤቱን በቅሬታ ነው የተቀበለውና እንግዲህ የህዝብ ውሳኔ ነው፣ ስለዚህ የሚመጣውን እንግዲህ እናያለን በሚል ሁኔታ የተቀበለው ይመስላል። በሌላ በኩል ደግሞ ኦፍ ኮርስ የእንውጣ ባይ ወገን አቀንቃኞች እና ፖለቲከኞች ደግሞ ያው በአብዛኛው የሚገኙት ለንደን አካባቢ ነው መሪዎቹ እና እነሱ ደግሞ ይሄ በጣም ለሀገራችን ብሩህ የሆነ ቀን ነው። እና እንዲያውም አንደኛው ናይጀል ፈራጅ የሚባል ለሀያ አምስት አመታት እንግሊዝ ከአውሮፓ እንድትወጣ ይከራከር የነበረ ፖለቲከኛ የኢሮፒያን ፓርላመንት አባል ነው። እዚህ እንግሊዝ ሀገር ፓርላመንት ውስጥ እንኳን መቀመጫ የለውም። እሱ እንዲያውም ይህ ቀን የነጻነት ቀን ተብሎ እንዲሰጥና ህዝቡ ሁሉ ከስራ እንዲያርፍ ባንክ ሆሊደይ ይባላል፣ ብዙ ጊዜ እንግሊዝ ሀገር ውስጥ ከስራ የሚታረፍበት ቀን እንደዛ አይነት ቀን ተብሎ እንዲሰየም ሁሉ ይጠይቅ ነበረ። ስለዚህ በአንጻራዊነት ይህን ይመስላል። ግሮም ግራና ቀኙን መልከት ካደረግን የከተማይቱን ስሜት የያዝን ይመስለኛል። ውጤቱ ዛሬ ማለዳ ከተሰማ ከታወቀ በኋላ እንግሊዝ ከአውሮፓ ህብረት ጋር መቆየት አለባት የሚለውን ሀሳብ ዘመቻውን ይመሩ የነበሩት የእንግሊዙ ጠቅላይ ሚኒስትር ዴቪድ ካምረን ይህን ግዙፍ ዘመቻ በሚገባኝና በማውቀው ብቸኛ መንገድ የማምነውን የሚሰማኝን አእምሮዬ ልቤና ነፍሴ የሚሉኝን ምንም ሳልቆጥብ በግልጽና በቀጥታ በጥልቅ ስሜት በማስረዳት ታጊ ያለሁ ያሉበትን ንግግራቸውን በመጠኑ እንስማና ወደ ዝርዝሩ እንዘልቃለን። የብሪታንያ ሕዝብ በተለየ አቅጣጫ ለመጓዝ ግልጽ ውሳኔ አድርጓል። በመሆኑም አገሪቱ ወደዚያ ሌላ አቅጣጫ የሚመራት አዲስ መሪ ያስፈልጋታል። ጠቅላይ ሚኒስትር ዴቪድ ካሜሮን እንደ ሰሙት እኔ ከማምንበት ከታገልኩበት ውጭ ቢሆን የሕዝቡን ውሳኔ የግድ እቀበላለሁ፣ ነገር ግን ቀጣዩን የእንግሊዝ መዳረሻ የምመራው መሪ እኔ መሆን የለብኝም ሲሉ ከአንድ ዓመት በፊት የተመረጡበትን ስልጣን በቅርቡ እንደሚለቁ ጭምር ነው የተናገሩት። ሊወስዱ ከፈለጉት እርምጃና ከሚመጣው ሁኔታ ምን ያመላክት ይሆነ? ጠቅላይ ሚኒስትር ዴቪድ ካሜሮን ይሄንን በሚልበት ጊዜ አንድ ትልቅ የሚያሳየው ነገር የዚህ ሀገር መሪዎች ለራሳቸው የሚሆን ለሀገራቸውና ለህዝባቸው ያላውን ታላቸውን ትልቅ ክብር ነው የሚያሳየው። ዴቪድ ካሜሮን ይሄንን ነገር በመሪነት እና እንዳውም ማዕከል ውስጥ ሆኖ ይሄንን ነገር ከልቤ፣ ከአእምሮዬ፣ ከህሊናዬ ምንም ነገር ቀረ ሳልል የመራሁት ዘመቻ ነው ብለው ነው የተናገሩት እና ይሄንን ያክል በጣም ከእምነትና ከልባቸው ጋር በተያያዘ መንገድ ይመሩት የነበረው መንገድ በብሪቴይን ህዝብ ፍላጎት የተሸነፈ ከሆነ ከእንግዲህ በኋላ ይሄንን ነገር ለመምራት በጣም እንደሚቸገሩ፣ ምክንያቱም በዛኛው ወገን ያሉት የንውጣ ባዮች አብዛኞቹ በተለይ በመሪነት ያሉት እነ ቦሪስ ጆንሰን፣ እነ ኢን ዳንከን ዝሚዝ፣ እነ የፍትህ ሚኒስትሩ ጎቭ፣ እነዚህ በሙሉ የራሳቸው የካቢኔት ሚኒስትር አባሎች ናቸው እና ከነዚህ ሰዎች ጋራ እንዴት አድርጌ አብረ፣ እንዳውም በትናንትናው እለት እነሱ ሊያሸንፉ ይችላሉ የሚል ምልክት ታይቷቸው ዴቪድ ካሜሮን ስልጣኑን እንዳይለቅ ሁሉ ደብዳቤ እንደ ጻፉለት ሁሉ በዜና ተዘግቧል። ግን ይሄንን ነገር ከልቤ ስመራው ቆይቼ ከዚህ በኋላ ይሄንን ነገር እንግሊዝ ከዚህ ውስጥ ወጥታ የሚታይበትን ፖለቲካ ሁኔታ ለመምራት እንግዲህ፣ መምራት ማለት እዚህ ሀገር የሚመራው በፓሽን ነው ፓሽን በእምነት እና በጥልቅ ስሜት ነው የሚመራው እንጂ ለገንዘብ ተብሎ ወይም ለሌላ ጥቅም ተብሎ የሚደረግ ነገር አይደለም፣ እና የእኔን እሴቶች የእኔን ትልቅ ስሜት እና የእኔን እምነት የማያመለክት ከሆነ የዚህ አቅጣጫ እኔ እዚህ ውስጥ ተገኝቼ ያንን ነገር ወደፊት ላራምደው አልችልም በሚል በጣም ክብር ባለው እና ስሜት በሚነካ መንገድ ነው ከስልጣናቸው እንደሚወርዱ የገለጹት። በተለያዩ የአውሮፓ መሪዎች ዘንድ የተለያዩ እንደምታዎችን ወይንም የተለያዩ አስተያየቶችን አስከትሏል። እስኪ የተፈራውን ዋናውን ጉዳይ እናንሳ። በምጣኔ ሀብቱ ይዞታ ረገድ እንግሊዝን ያደቃታል፣ የአውሮፓ ሕብረትንም ወደ አልተፈለገ አቅጣጫ ይወስደዋል የሚለው የዓለም ገንዘብ ድርጅትን ጨምሮ የብዙዎች ትንበያ ነበረ። በዛሬ ዕለት የታዩ የዓለም የተለያዩ ገበያዎች፣ የገንዘብ ልውውጥ ወይም የፋይናንስ ገበያዎች ከለንደን እስከ ጃፓን ድረስ ከፍተኛ መዋዠቅ አሳይተዋል። አሁን ከታዩት ምልክቶች አንጻር ምን አይነት ወዲያውኑ የሚከሰቱ የሚከተሉ ሁኔታዎች ይታዩታል፣ በምጣኔ ሀብት ይዘቱ ረገድ በመካከለኛ ጊዜና በርቀት የሚታዩትንም ጨምረው ቢያስረዱን። እሺ፣ በምጣኔ ሀብት ደረጃ በአፋጣኝ በቀናትና በሳምንታት ውስጥ የሚታየው ነገር ዛሬውን የተጀመረ ነው ከትናንትናው ማታ ጀምሮ የእንግሊዝ ፓውንድ ወይም የእንግሊዝ ገንዘብ መገበያያ ዋጋ በአራት ነጥብ ስድስት እንደወረደ ነው። እንዳውም ትንሽ አገግሞ ነው እንጂ ከዛም በላይ ወርዶ እንደነበር ነው ይነገርለት የነበረው ጠዋት ከጠዋቱ ሁለት ሰዓት ላይ እዚህ ሀገር የስቶክ ኤክስቼንጅ ማለት የልውውጥ ገበያ ወይንም የአክሲዮን ሼር ገበያ የእሱ ገበያ በስምንት ነጥብ ሰባት ወይንም በሰባት መቶ ፖይንቶች ወርዶ እኔ አንተን እስከማነጋገርበት ድረስ ደግሞ እንደተመለከትኩት ቶሎ ደግሞ አገግሞ ስድስት ነጥብ ገደማዎች አድኖ ሁለት ነጥብ ወርዶ እንዳለ ነው የሚያመለክተው። በይበልጥ በአብዛኛው የሚጎት የሚጎዳው የኢኮኖሚ ክፍል ይሄንን በተመለከተ በተለይ በፋይናንሽያል ሴክተር ወይንም በገንዘብ በባንኮች። በኢንሹራንሶች እና በነዚህ በመሳሰሉት አካባቢ ያለው ነው። ምክንያቱም በዚህ ክርክር ጊዜ ውስጥ ዋና ወጥተው የእንግሊዝን በአውሮፓ ውስጥ መቆየት የሚባለውን ነገር በጣም ይናገሩ የነበሩትን ከዓለም ባንክ ዓለም አቀፍ የሞኔተሪ ፈንድ እንዲሁም ሌሎች ምናልባት ለአድማጮቻችን እንግዳ የማይሆነው ጆርጅ ሶሮስ የሚባለው ዓለም አቀፍ ትልቅ ፋይናንሰር በቅርቡ ቀርቦ እንግሊዝ ከአውሮፓ ገበያ ውስጥ መውጣት ማለት ወደ ጨለማ ራሷን ይዛ እንደመሄድ ነው የሚለውን ነገር ነበር የተናገረው እና አብዛኞቹ ኢኮኖሚ መሪዎች አንድ ሺ ሁለት መቶ የሚሆኑ የቢዝነስ መሪዎች እንግሊዝ ሀገር ውስጥ ትላልቅ የቢዝነስ መሪዎች ይሄንን ነበር ይናገሩ የነበረው። ምንድን ነው የሚሆነው ወደፊት እንደ በመካከለኛና በረጅሙ ጊዜ ለሚባለው እንግዲህ ሁለት ነጥብ ሁለት ሚሊዮን የሚሆን በፋይናንስ ሴክተር ላይ የተመሰረተ ሕይወት ያለው ሰራተኛ እነዚህ ትላልቅ የፋይናንስ ኮርፖሬሽኖች ዋና መስሪያ ቤቶቻቸውን በእንግሊዝ ያቆዩ ወይስ አያቆዩ የሚባለው ነገር ራሱ አጠያቂ በመሆኑ የእነሱ ሰርቶ ስራ ጥያቄ ውስጥ የሚገባ ነው የሚሆነው። ሌላ በይበልጥ ብዙ ይመታል ተብሎ የሚታሰበው እና አሁን ኢኮኖሚውን በጣም ደግፎ የያዘው በእንግሊዝ ሀገር ውስጥ የኮንስትራክሽን ሴክተር ነው፣ የኢኮኖሚ ምዕራፍ ነው ያ በብዙ ሊመታ ይችላል የሚል ስጋት አሳድሯል። ታላቋ ብሪታንያ አሁን ያላትን ቅርጽ ይዛ አትቀጥልም ወደሚለው የሚያዘነብል እምነት ነው እየተንጸባረቀ ያለው። የመጨረሻና አድርገው እንግሊዝ ከአውሮፓ ሕብረት መውጣት አለባት የሚለውን ሀሳብ ሲያቀነቅኑ ካሉት በቅድሚያው ረድፍ ከሚሰለፉት የቀድሞ የለንደን ከንቲባ ቦሪስ ጆንሰን ይጠቀሳሉ። ቀደም ብሎ የጠቀሷቸው ቀኝ ዘመሙ የኢንዲፔንዳንት የሚባ የሚባለው ፓርቲ መሪ ናይጅል ፋራጅ ያሉትን አንድ ድምፅ እንስማና፣ ውይይታችንም በዚሁ እንቋጭ። ይሄ የህዝቡ ድል ነው። መልካም ዜጎች ያስመዘገቡት ድል ነው። ይሄ በግዙፍ ባንኮችና የንግድ ድርጅቶች በግዙፍ የፖለቲካ ጫና ላይ የተገኘ ድል ነው ከተደቀኑ የበዙ ፈተናዎች አልፎ ትክክለኛ ነገር እውን የሆነበት ነው። እንደ ሰሟቸው ናይጀል ፋራጅ የድል ብስራት ቀን ነው ነው ብለው የጠቀሱት፣ ምን አስተያየት አለዎት? በእውነቱ የናይጀል ፈራጅ አስተያየቶች በራሳቸውም እንኳን በእንውጣ ከአውሮፓ ማህበር እንውጣ ብለው በሚከራከሩት ካምፖቹ ውስጥ ራሱ በክርክሩ ሂደት ውስጥ በጣም ትንሽ ጽንፈኛነት የያዘና የማይመቸን ነው ብለው ራሳቸውን በግንባር ላይ የነበሩት አቀንቃኞች ራሳቸውን የሚያገሉበት አስተያየት የሚያቀርብ ነው። ነገር ግን በትውልዳቸው እንግሊዛዊ ነን ብለው በጣም በሚያምኑት ሰዎች ቋንቋ መሠረት ለነሱ በሚገባ አይነት መልኩ ክርክራቸውን ያቀርቡ ስለነበረ ብዙ ሀሳባቸውን ገዝተውላቸዋል። በዛ ላይም ደግሞ ጦርነቱን እሳቸው በድሃው ህዝብና በሚሊዮነሮች መካከል እንዳለ አድርገው ያቀርቡት ስለነበረ በደንብ አድርገው የድሃውን ቀልብ ገዝተውታል። የሚያሳዝነው ነገር ከዚህ ውጤት በኋላ በእንግሊዝ ሀገር ውስጥ ይሁን በሌላ ቦታ በኮርፖሬሽኖችና በሀብታሞች መካከል እና በድሆች መካከል ያለው ልዩነት ብዙም ይሄን ያህል የሚቀየረው ነገር የለ። የሚቀየር ነገር ቢኖር እንግሊዝ ለአውሮፓ የምትሰጠው የገንዘብ ወይንም የፖለቲካ ወይንም የሌሎች ጉዳዮች ናቸው የሚቀሩት፣ እና እሷም ከዛ የምታገኘውና ይሄ ይችን ሀገር የበለጠ ያቆረቁዛታል። በምንም መልኩ ደካማ ነው እንጂ የሚያደርጋት የበለጠ የሚያበለጽጋት አይመስለኝም። ወደዚህ ሀገር የሚገቡት ሰዎች ስላነሱ ምክንያቱም የምትነግድበት ገበያ ያንሳል በአለም አቀፍ ደረጃ በተለይ አሁን ባለንበት ሁኔታ የአካባቢን ሁኔታ በተመለከተ፣ የሰላምን ሁኔታ፣ የደህንነትን ሁኔታ በተመለከተ አገሮች በጋራ መክረው የጋራ መፍትሄ የሚያገኙበት ጊዜ ነው እንጂ በተናጠል በዓለም ላይ ያሉትን ስጋቶች ሁሉ እንወጣለን የሚባልበት ጊዜ ባለመሆኑ ይሄ እንግዲህ ወደፊት የምንመለከተው ነገር ሊሆን ይችላል። ጊዜው አሸናፊዎቹ እንውጣ ባዮች ናቸው። መልካም። አቶ ዘላለም ተሰማ የብሪታንያን ከአውሮፓ ህብረት መውጣት ህዝበ ውሳኔ ድምፅና ውጤት ተንተርሶ ለእንግሊዝም ሆነ ለአውሮፓ ህብረት፣ ዓለም ዙሪያ ለሚገኙ ሌሎች ሀገራት ቀጣዩ እጣ ምን አንድምታ ይኖረዋል የሚለውን ጠቅላል ያለ ሁኔታ የሚመለከት የሚተነትን አለመለለስ ነው ያደረግነው። ያልታወቀው መንገድ ተጀምሯል። የሚመጡ ሁኔታዎችን ተከታትለን ዘገባችንን እንቀጥላለን። መልሰን እርስዎንም እንደምናገኘው ተስፋ አደርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። ጊዜ ይስጥልኝ። ናይም አመሰግናለሁ።